ወቅታዊ ጉዳዮች በሚቀጥለው ሳምንት ተከብሮ ለሚውለው የኢድ አልፈጥር በዓል በመላው አውስትሬልያ የንግድ ተቋማት መሰናዶቻቸውን ጀምረዋል። አውስትሬልያ ውስጥ ስድስት መቶ ሺህ ሙስሊሞች የረመዳን ቅዱስ ወር ጾምን ጾመው ይፈጥራሉ። በማብቂያው ላይም እንዲሁ በጋራ የኢድ አልፈጥርን በዓል ያከብራሉ። የኢድ በዓል የሙሉ ወር ጾም ፍጻሜ ሲሆን የሚከበረው የረመዳን ማብቂያ ላይ ሙሉ ጨረቃ በምትታይበት ቀን ነው። ሲድኒ ባንክስታውን አትራፊ ባልሆኑ ድርጅቶች አማካኝነት የሚታየው ትዕይንትን ዘንድሮ ለማክበር ተስፋ ያለ ሲሆን ባለፈው ዓመት ሁለቱም የኢድ አልፈጥርና ኢድ አልድሃ በዓላት ተሰርዘው ከሁለት ወራት በኋላ ተከናውኖ አለ። የኢድ ትዕይንት የተለያዩ ምግቦች የቁሳቁስ ሽያጮችና የልጆች መጫወቻዎችን ያካተተ በመሆኑ በርካታ ቤተሰቦችን ከተለያዩ የአውስትሬሊያ ክፍለ ሀገራት ስቦ የሚያገናኝ ነው። የትዕይንቱ አዘጋጆች የዘንድሮው የኢድ ትዕይንት የተሳካ እንዲሆን ዓመቱን ሙሉ ያለማቋረጥ መሰናዶ ሲያደርጉ እንደከረሙና ከስድስት ሳምንታት በፊትም ዝግጅታቸውን ለህዝብ ታይታ ለማቅረብ ይሁንታ ማግኘታቸውን ገልጠዋል። አክለውም ከኩዊንስላንድ ብሪስበንና ጎልድ ኮስት፣ ከሜልበርን ካምብራና እንዲሁም ከውሎንጎንግ በርካታ ሰዎች በትዕይንቱ ላይ ለመታደም መመዝገባቸውን ተናግረዋል። የረሃ ልብሶች ባለቤት የሆነችው አይሻ ሳሊሂም በበኩሏ በተለይም ለሴቶች ምቹና ዘመናዊ የሆኑ ልብሶች ለኢድ በዓል ለማቅረብ አሰናርታ የጨረሰች መሆኗን ጠቁማለች። ሰባ ፐርሰንት ደንበኞቿም ሙስሊሞች ናቸው። እሷም ከነ ቤተሰቧ አዲስ እና ዘመናዊ የሆኑ ልብሶችን በመልበስ በታላቅ ደስታ የኢድ በዓልን ለማክበር በጉጉት እየጠበቀች እንደሆነ ተናግራለች። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።